The voice of America Yih ya America radio tabiano በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳክ ዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 19 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናምሽታችኋል አድማጮቻችን። ጤና ይስጥልን እንደምናምሽታችኋል ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሶሎሞን አባተና አዳነች ፍስሐየነን I serve with her in the United በህግ መወሰኛው ምክር ቤት ውስጥ አብሬያት ሰርቻለሁ። ለሕፃናት፣ ለሴቶችና የአካል ጉዳት ለደረሰባቸው ሰዎች መብቶች እንደምን ያለች ብርቱ ተሟጋች መሆኗን አውቃለሁ። ሂለሪ ክሊንተን ወደር የለሽ ፕሬዝዳንት ይወጣታል። እናም ዛሬ በዚህ ምሽት እዚህ ከእርሷ ጋር መቆሜ ያኮራኛል። በርኒ ሳንደርስ ናቸው የሰማችኋቸው። በዩናይትድ ስቴትስ የ45ኛው ፕሬዝደንት ምርጫ የዴሞክራቲክ ፓርቲው የቀድሞ እጩ ተወዳዳሪ፣ በትናንትናው የፓርቲው ጉባኤ መክፈቻ ላይ ሂለሪ ክሊንተንን አጽድቀው ከተናገሩት እየተቀነጨበ ነው። ቀዳማዊት እመቤት ሚሼል ኦባማም ተናግረዋል ስ ማንም ይቺ ሀገር ታላቅ አይደለችም፣ መልሰን ታላቅ ልናደርጋት ይገባናል ቢላችሁ ፈጽሞ እንዳትሰሙ። ምክንያቱም ይቺ ሀገር በአሁኑ ሰዓት በታላቅነቷ በዚህ ምድር ላይ ወደር የሌላት ሀገር ነችና። በአብይ ርዕስ ከስፍራው ዘገባ አለን። በሚቀጥሉት ሶስት ወራት ውስጥ ስድስት ሚሊዮን ሰዎችን የኤች አይቪ ኤድስ ምርመራ ለማድረግ ዘመቻ ተጀምሯል። በኢትዮጵያና በኤርትራ ድንበር አካባቢ ፈንጂ ፈንድቶ የሰው ሕይወት ጠፍቷል። የደቡብ ሱዳን ፕሬዝደንት አዲስ ምክትል ሾሙ። በዜናችን የተካተቱ ርዕሶች ናቸው። እንግዲህ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። በዩናይትድ ስቴትስ ዲሞክራቲክ ፓርቲ ትላንት በፊላደልፊያ ከተማ ብሔራዊ ጉባኤውን ከፍቷል። ልዩነቶችን ወደ ጎን ትተው በአንድነት ለመራመድ እንዲችሉ በድርጅቱ ትልቅ ቦታ ያላቸው አባላት ከሂለሪ ክሊንተን ጎን በመቆም ንግግር አድርገዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ድርጅቱን ወክለው ለፕሬዚዳንትነት እንዲወዳደሩ ለመሰየም ድርጅቱ ተዘጋጅቷል። የቨርመንት ክፍለ ሀገር ተወካይ የሆኑት ሴነተር በርኒ ሳንደርስ በጉባኤው ባደረጉት ንግግር ለሀገሪቱ የሚያስፈልገው አመራር ላቲን አሜሪካውያንን፣ ሙስሊሞችን፣ አፍሪካውያን አሜሪካውያንንና አርበኞችን የሚሰድብ ሳይሆን የሀገሪቱን ሕዝብ የሚያስተባብር ነው ብለዋል። ሳንደርስ ለፕሬዝዳንትነት ተወዳድረው በዲሞክራሲያዊ ፓርቲ ለመወከል ጥሮ እንደነበር ይታወቃል። ዶናልድ ትራምፕ አንደኛውን ቡድን ከሌላው ጋር በማከታተል በመስደብና በመሳለቅ ተግባር ላይ ተጠምዷል ተጠምደው ይታያሉ። ሂለሪ ክሊንተን ግን ብዝሃነትን ከትልልቆቹ ጥንካሬዎቻችን አንዱ መሆኑን ይረዳሉ ሲሉ አስገንዝበዋል። ሳንደርስ ባካሄዱት የምርጫ ዘመቻ ካቀረቧቸው ሀሳቦች በርካታዎቹ በዲሞክራሲያዊ ፓርቲ ተቀባይነት እንዳገኙ ጠቁመዋል። በዲሞክራሲያዊ ፓርቲ የውክልና ሂደት ላይ ቅሬታ ቢኖራቸውም ሂለሪ ክሊንተን ቀጣይዋ የዩናይትድ ስቴትስ ፕሬዝደንት መሆን አለባቸው ብለዋል በርኒ ሳንደርስ። የዲሞክራቲክ ፓርቲው አባላት ሾልከው በወጡ የኢሜይል መልእክቶች የደረሰውን ቅሌት ለማረጋጋት በመሞከር ላይ ባሉበት በአሁኑ ወቅት በርካታ ዲሞክራቶች ትኩረቱ ወደ ሩሲያ እንዲዞር እየጣሩ ነው። የሩሲያ የኢንተርኔት ሰርጎ ገቦች የዲሞክራቲክ ፓርቲ ብሔራዊ ኮሚቴ የኢሜይል መልእክቶችን በማሾለክ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ ለመግባት ሞክረዋል ሲሉ የሂላሪ ክሊንተን ከፍተኛ ባለሥልጣኖች ነቅፈዋል። አንዳንድ ነባር የፓርቲው ስትራቴጂ አውጪዎችና የክሊንተን የቀድሞ ረዳቶች የክሊንተን የምርጫ ዘመቻ ጉዳዩን ትራምፕ ከሩሲያ ጋር ያላቸውን ግንኙነት በሚመለከት ጥያቄ እንዲነሳ ለማድረግ ሊጠቀምበት ይችላል ይላሉ። ዊኪሊክስ የሚባለው የምስጢራዊ ሰነዶች አውጪ ድርጅት ሀያ ሺህ የሚሆኑ የዲሞክራሲያዊ የዲሞክራቲክ ፓርቲው ብሔራዊ ኮሚቴ ኢሜሎችን ባለፈው ሳምንት የዲሞክራቲክ ፓርቲው ጉባኤ ከመጀመሩ በፊት ይፋ አድርጓል። የኢሜል መልእክቶቹ ፓርቲው ለሂላሪ ክሊንተን ያደላል የሚለው የሳንደርስ ደጋፊዎች ስጋትን አረጋግጠዋል ተብሏል። የዊኪሊክስ የኢሜሎችን ምንጭ ባይገልጽም በሩሲያ ላይ ጣት እየቀሰረ ነው። የዲሞክራቲክ ፓርቲው ብሔራዊ ኮሚቴ የሩሲያ ሰርጎ ገቦች በኮምፒውተር ስርዓት ውስጥ እንደገቡ ገቡ ባለፈው ወር ጠቁሞ ነበር። በሚቀጥሉት ሶስት ወራት ብቻ ለ6 ሚሊዮን ሰዎች የኤች አይ ቪ ኤድስ ምርመራ ለማድረግ ያለመ ዘመቻ ዛሬ በኢትዮጵያ ይፋ ተደረገ። ከአሜሪካ ኤምባሲ በተሰራጨው መረጃ መሰረት ዩናይትድ ስቴትስ እና ዓለም አቀፍ ተቋማት ለዚሁ ዘመቻ ድጋፍ ያደርጋሉ። እስክንድር ፍሬው ተጨማሪ ዘገባ አለው። የዩናይትድ ስቴትስ ኤምባሲ ትናንት ያሰራጨው መግለጫ እንደሚያመለክተው ዘመቻው ዘጠና ዘጠና ዘጠና የተሰኘውን ግብ ለማሟላት ያለመ ነው። የኤች አይቪ ኤድስን ጉዳይ በሚከታተለው የተባበሩት መንግሥታት ተቋም የተቀረጸው ይህ ግብ ምን ማለት እንደሆነም ጠቁሟል መግለጫው። በዚህም መሰረት አንደኛው ግብ ከኤች አይቪ ቫይረስ ጋር ከሚኖሩ ሰዎች ዘጠና ጠና ከመቶ ይህንኑ በምርመራ እንዲያረጋግጡ ማድረግ ነው። ሁለተኛው ግብ ደግሞ ከቫይረሱ ጋር ከሚኖሩት ሰዎች ዘጠና ከመቶው ከመቶ የእድሜ ማራዘሚያ መድኃኒት እንዲያገኙ መስራት ነው። ሶስተኛውና የመጨረሻውም መድኃኒቱን ከሚያገኙት ውስጥ ዘጠና ከመቶው የቫይረሱን መጠን እንዲቆጣጠሩ መጣር እንደሆነ ተጠቁሟል። እንደ መግለጫው ዛሬ ይፋ የተደረገው ዘመቻም የዚህ ግብ አካል ነው። የጤና ጥበቃ ሚኒስቴር ከዩናይትድ ስቴትስ መንግስትና ከዓለም አቀፍ አጋሮቹ ጋር በመሆን የሚያካሂደው መሆኑም ተጠቁሟል። በዚህ ዘመቻ በሶስት ወር ውስጥ ብቻ ለስድስት ሚሊዮን ሰዎች ምርመራ ለማድረግ ታቅዷል። በአንድ ዓመት ውስጥ ብቻ ደግሞ ለ13.9 ሚሊዮን ሰዎች ምርመራ ለማድረግ እቅድ ተይዟል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር፣ በኢትዮጵያና በኤርትራ ድንበር አካባቢ በሚገኝ ገርሁሰና የሚባል አካባቢ መንገድ ላይ የተቀበረ ፈንጂ አገልግሎት በመስጠት ላይ በነበረ አምቡላንስ ላይ አደጋ ማድረሱ ተገለጸ። በአደጋው አሽከርካሪውን ጨምሮ አምቡላንስ ውስጥ የነበሩ ሁለት ነፍሰ ጡሮችና ሐኪሞች መሞታቸውን ግርማይ ገብሩ ከመቀሌ ዘግቧል። ተከታዩ ዘገባ የግርማይ ነው። ከትላንት በስቲያ አመሻሹ ላይ በአምቡላንሱ ላይ የደረሰው የፈንጅ አደጋ አህፈረም ወረዳ ጣቢያ መባርዲ ሲሆን ቦታው ባለፈው ጊዜ ጦርነት የተካሄደበት የድንበር አካባቢ ነው። ትላንትናና ዛሬ በተካሄደው የቀብር ስነ ስርዓት ስልክ ደውዬ ያነጋገርኳቸው ሐኪሞቹ ከገርሁ ስርናይ ህብረተሰቡን ለመርዳት ነበር የተንቀሳቀሱት። በጎርፉ የተጎዱ ሰዎችን ይዘው በሚጓዙበት ጊዜ ነበር አደጋው የደረሰው። በአደጋው ደግሞ ሹፌሩ፣ ሁለት ሐኪሞችና ሁለት እናቶች ሕይወታቸውን አጥተዋል ብለዋል። በኢትዮጵያ ቀይ መስቀል ማኅበር የትግራይ ቅርንጫፍ ኃላፊ አቶ ብርሃኑ መኮንን ዛሬ ለአሜሪካ ድምጽ በሰጡት መግለጫ የኢትዮጵያ ቀይ መስቀል ማኅበር ሰፊ አምቡላንስ አገልግሎት እየሰጠ ይገኛል። አፈሮም ወረዳ በገሩ ሰናይ ጣቢያ አካባቢ ሐምሌ 17 አገልግሎት በሚሰጥበት ጊዜ ከአንድ ጣቢያ ወይም ገጠር ሁለት ወላዶች እና ሁለት የጤና ባለሙያዎች ጭኖ አደጋ እንዳጋጠመው እና አደጋ እንደደረሰ ያው ከዞኑ ቅርንጫፍ ጽሕፈት ቤት ሪፖርት ቀርቦልናል። ተሽከርካሪው ላይ ና በመኪናው ውስጥ ተሳፍረው የነበሩ አምስት ሰዎች ላይ የሞት አደጋ አጋጥሟል። አደጋው በሚመለከት ከኢትዮጵያ መንግስት የተሰጠ ይፋዊ መግለጫ የለም። እኔም ከሚመለከታቸው ባለስልጣናት መረጃ ለማግኘት ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ። አልሻባብ መኪና ውስጥ የጠመዳቸው ሁለት ቦምቦች ዛሬ ማለዳ ላይ ከሞቃዲሾ አይሮፕላን ማረፊያ ዋና መግቢያ ውጭ ፈንድተው ቢያንስ 13 ሰዎች እንደተገደሉ የሶማሊያ የጸጥታ ባለሥልጣኖች ገልጸዋል። የአልቃይዳ ግብረ አበር ነው የሚባለው አልሻባብ አንዳሉስ በሚባለው ራዲዮ ጣቢያው ለጥቃቱ ሂደት ወስዶ ለጥቃቱ ኃላፊነት ወስዷል። ከተገደሉት ሰባቱ የተባበሩት መንግስታት ድርጅት ዘቦች እንደነበሩ የጸጥታ ኃላፊዎቹ ጠቁመዋል። የጥቃቱ ኢላማ የተደረገው የአይሮፕላን ማረፊያ በር ሰራተኞቹ የሚገቡበትና የሚወጡበት ሲሆን ከአይሮፕላን ማረፊያው ጋር የተያያዙ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ህንፃዎች ይገኙበታል። በመጨረሻም በደቡብ ሱዳን ብሔራዊ ውህደት መንግስት ውስጥ የተፈጠረው ትርምስ ዛሬ በተወሰደው እርምጃ ምርታ ላይ ደርሷል። የአማጽያን መሪና ተቀዳሚ ምክትል ፕሬዚደንት የነበሩት ሪያክ ማቻር በአንድ ወቅት ዋና ተደራዳሪያቸው በነበሩት ጀነራል ታባንደንጌይ ተተክተዋል። የደቡብ ሱዳን ፕሬዚደንት ሳልቫኪር ማቻርን ከስራ አባረው ዴንግ እንደሾሙ ባለፈው ሳምንት አስታውቀው ነበር። የሁለቱም ወገኖች ኃይሎች በያዝነው ወር በተዋጉበት ወቅት በብዙ መቶዎች የሚቆጠሩ ሰዎች አልቀዋል። ከዚያ በኋላ ማቻር ተደብቀዋል። የደቡብ ሱዳን መንግስትን በመቃወም የተሰለፈው የሱዳን ህዝባዊ ሀርነት ንቅናቄ የውጭ ጉዳይ ሚኒስትር የነበሩት ኢዝጌሎክ ጋትኩታባን ዴንግ የሁሉም ተቃዋሚ ኃይል ድጋፍ አላቸው ብለዋል። ደቡብ ሱዳናውያንን ጦርነት ስለታከታቸው ሰላም ይፈልጋሉ። መንግስት ማቻር ወደ ጁባ እንዲመለሱና ከፕሬዚደንት ኪር ጋር ተባብረው የሰላም ስምምነቱን በተግባር ላይ እንዲያውሉ ይፈልጋል ብለዋል። ጋትኩት በኢትዮጵያና በአፍሪቃ ህብረት የደቡብ ሱዳን ተቃዋሚዎች ተወካይ የሆኑት ጎጆል ዮል ግን ደንግ ተቃዋሚ የነበሩትን ኃይሎች ሁሉ አይወክሉም። ፕሬዝደንት ኪር የሰላም ፍላጎት የላቸውም። ምክንያቱም ማቻርን ከስልጣን ማንሳት ለሁለት ዓመታት ያህል የተካሄደውን ጦርነት የቆመውን ስምምነት ይጥሳል ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 19 2008 ዓ.ም ምሽት ፕሮግራም ነው። የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ሥራ አስኪያጅ አቶ ንጉሥ ወርቁ በንግድና ምጣኔ ሀብት ዝግጅት ስለ አየር መንገዱ እድገትና ፈተናዎች ማብራሪያ ይሰጡናል። በማንኛውም መስፈርት በዓለም አቀፍ ደረጃ መስፈርት በጣም በከፍተኛ ደረጃ እያደገ ነው እንደው ለምሳሌ ያለፉትን አስር ዓመታት ጉዞ ብናየው ያለፉት አስር ዓመታት በአማካይ በየዓመቱ ሀያ አምስት በመቶ አድጓል አየር መንገዱ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የምሽቱ አብይ ርዕስ የሚያተኩረው ፊላዴልፊያ ፔንስልቬንያዊቱ ግዙፍ ከተማ ፊላዴልፊያ ላይ እየተካሄደ ባለው የሪፐብሊካን ፓርቲው ጉባኤ ላይ ይሆናል። ጉባኤውን እየተከታተለ ያለው ዘጋቢያችን ሶራ ሀለኬ የትናንትናውን የጉባኤውን መክፈቻ ስነ ስርዓት ሲከታተል አምሽቷል። ዛሬም እዛው ይገኛል። ሶራ አሁን መስመር ላይ ነው። ሶራ እንደምናመሸ። ሶራ ትሰማኛለህ? ይሰማለሁ፣ ይሰማለሁ ትንሽ ይቆራረጣል ግን ይሰማለሁ። እሺ፣ እንደምና መሸ ሶር። እንዴት ነው የትናንትናው የመክፈቻ ስነ ስርዓት የነበረው? እንግዲህ የመክፈቻ ስነ ስርዓቱ በጣም የደመቀ ነበረ። ዲሞክራቶች አንድነትን ሰበኩ። ዶናልድ ትራምፕን ለማሸነፍ ተስማሙ፣ ነው ትልቁ ነጥባቸው። ነጭና ጥቁር ሳይባል፣ ስደተኛ ድሀ ሳይለይ፣ የቀድሞው አባቶቻችን እንዳወረሱን አሜሪካን የሁሉ ሰው መኖሪያ እናደርጋታለን፣ ነው ትልቁ መልእክታቸው በሀገሪቷ ሀብት ሁሉ እኩል የሚበለጸጉባት ሁሉ በህግ ፊት እኩል የምዳኙባት አሜሪካን እንጂ ዶናልድ ትራምፕ እና ሌሎች የምመኙት ለአንድ ፐርሰንት፣ ወይም ደግሞ ለአንድ ከመቶ ብቻ የምታገለግለውን አሜሪካ የሚሆን የለባትም ነው ትልቁ መልእክታቸው። ሰለሞን፣ በትናንትናው ምሽት ከተናገሩት መካከል ሳንደርስ አንዱ ነበሩ። እንደውም የመጨረሻው የመዝጊያው ተናጋሪ ሳንደርስ ነበሩ። ሳንደርስ ደግሞ የክሊንተን ዋነኛው ተገዳዳሪ የነበሩ ናቸው በዚህ ውድድር ውስጥ እንደምናውቀው። እና እስቲ የእሳቸው ንግግር ጠቅልል አድርግልን። ወደ እሳቸው ለንግግር ከመደ በፊት አንድ በጣም ተቀባይነት ያገኘ ሁሉም ተቀባይነት አግኝተዋል፣ ግን በከፍተኛ ስደመጠ ነበረው በተቀባይነት ያገኘው እና በተለይም ጭብጨባ እና አድናቆትን ያተረፈው ሌላው ተናጋሪ የኒው ጀርሲ ሴኔተር ኮሪ ብሩከር ነበሩ። እንደገና እንነሳለን በማለት ነበር የታላቁ ገጣሚ ማያ አንጅለን ግጥም መላልሰው በመናገር የተናገሩት ኮሪ የሂለሪ ክሊንተን ምክትል ፕሬዚዳንት ይሆናሉ ተብሎ ከተገመቱት አንዱ ነበሩ። ንግግራቸው ዶናልድ ትራምፕ ሀገራችን ይከፋፍላል፣ ለሀገሪቷ አደጋ ይሆናሉ በሚል ትልቅ ንግግር ነበረ የተናገሩት። በጣም አነቃቂ ንግግር ነበር ሲናገሩ የነበረው እና ብዙ ሰው ነው የተነቃቀው በሳቸው ንግግር። እናስታውሳለን እና ወደ ደየክ ልመለስ። ና ሳንዴ ሰሞኑን አፈትልኮ የወጣው የሰው ሀያ ሺህ በላይ ኢሜል መልክቶች በዲኤንሲ ወይም ደግሞ ዴሞክራቲክ ናሽናል ኮንቬንሽን ባለስልጣናት መካከል ከሁለት ሺ አስራ አምስት ጀምሮ እስከ ሰሞኑን ድረስ ሂላሪ ክሊንተን ዶና ምነ በርኒን እንዲያሸንፉ ኃላፊዎቹ ሲጎሰጉሶ ነበሩ የምል ዊኪሊክስ ወጥቶ ነበር። እንደሁም በርኒ ሳንደርስ ስናገሩ የሚከፋፍል ንግግር እናገራለ ተብሎ በጣም ተፈርቶ ነበረ። እንደተፈራ አልሆነም። እንዲሁም ኔ የሚያሰረኝ ከኢሜሉ ይልቅ የዶናልድ ትራምፕ አስተዳደር ነው የሚያስፈራኝ፣ ለአገሪቷም የሚያስፈራ ነው ብሎ ነበር የተናገሩት። እንዲህ ነበር ሂለሪ ክሊንተንን ለምን መደገፍ እንዳስፈለገው ሲናገሩ፣ i served with her in the united states senate and know her as a fierce advocate በህግ መወሰኛው ምክር ቤት ውስጥ አብሬ ሰርቻለሁ ለሕፃናት፣ ለሴቶችና የአካል ጉዳት ለደረሰባቸው ሰዎች መብቶች እንደምን ያለች ብርቱ ተሟጋች መሆኗን አውቃለሁ። ሂለሪ ክሊንተን ወደ ሬለሽ ፕሬዝዳንት ይወጣታል። እናም ዛሬ በዚህ ምሽት እዚህ ከእርሷ ጋር መቆሜ ያኮራኛል። እንግዲህ እንዳልከው ነው ሶራ፣ መጪው ጉዳይ የኔ ወይም የኛ ጉዳይ ሳይሆን የትውልድና የአሜሪካ ጉዳይ ነው እያሉ ነበረ ሳንደርስ የተናገሩት። ቀጥል እስቲ ሌላ ነገር ካለህ። በነገራችን ላይ ዲሞክራቲክ ናሽናል ኮንቬንሽን የተባለው በዚህ ውስጥ የዲሞክራቲክ ፓርቲው ብሔራዊ ጉባኤ መሆኑን ባጭሩ ጠቀስ ስል አድርግ። ከጥሩ እንግዲህ በርኒ ሳንደርስ ንግግር ከማድረጋቸው በፊት ብዙ ሰዎች ነበሩ፣ በውጭ ሰላማዊ ሰልፍ ሲያደርጉ የነበሩ በውስጥም እንኳን አንዳንድ ሰዎች ስናገሩ ለምሳሌ የሄለሪ ክሊንተን ስም ስጠራ የበርኔ ደጋፎች አንዳንዶቹ በጩኸት ሌላው ደግሞ የተለያየ ነገር በማሰ ምልክት በማሳየበት ስናገሩ ነበሩ። በርኔ ሳንደርስ ግን ቀደም ሲል ቀደም ሲል ተደርጎ በነበረው ንግግር ለስብሰባ ላይ ጉባኤው ከመጀመሩ በፊት ነው እያልከኝ ያለኸው ከመጀመሩ በፊትም እና ከተጀመረ በኋላ ሰዎቹ ንግግር ከማድረጋቸው በፊት ሲቃወሙ ነበረው ለምሳሌ አንድ ሰው ሲናገር ይጮሁ ነበረ፣ የተለያየ ነገር እያሰሙ ነበረ። ግን እሳቸው ምንድን ነው የሚያደርጉት? ከትዊተር አካውንታቸው መልእክት እየላኩ በስብሰባ አዳራሽ ውስጥ አትረብሹ ወይንም ደግሞ ተረጋጉ የሚል አይነት መልእክት ያስተላልፉ ነበረ። ስለዚህ ነው ትልቅ ተደማጭነትን አግኝቷል። ሌላው ደግሞ የተናገሩት ብዙ ብዙ ተናጋሪዎች ነበሩ። ሂለሪ ክሊንተን የሚያመጓግሹ ሌሎችም ነበሩ። ለምሳሌ ሚሼል ኦባማ የፕሬዚዳንት ኦባማ ባለቤት ተናግሯል። እሳቸውም ደግሞ ፕሬዚዳንት ኦባማ ለሀገሪቱ ያደረጉትና ሀገሪቱን በማሳደግ ደረጃ ባለፉት ሀገሪቷ ከየት ተነሳ የት እንደደረሰች በጣም ሲያመግሱ ነበሩ። እኔ ከእንግዲህ በኋላ የሚመስለኝና እና የምታየኝ እና የምመርጣቸው ሂለሪ ክሊንተን ምክንያቱም እቺን ሀገር ወደ ፈለግናት ሊያደርስልን የሚችሉ ድሀና አብታሙን ሳይለዩ አንድ የሚያደርጉን ኪሌሪ ናቸው በምል ነው ሁኔታቸው ጋር ነው የሚለው ነው የተናገሩ እንደ ነበር ያሉት and when i think about the kind of president that i want for my girls and all our children that's what i want i want someone la lijochenna la lelochim lijochachin min aynet ይህ ስራ ምን እንደሆነ የሚያውቅና አንክሮ የሚሰጠው ፕሬዝዳንት ነው። የሚያጋጥሙት ጉዳዮች እንዲያው ጥቁርና ነጭ አለመሆናቸውን በአንድ መቶ አርባ የትዊተር ፊደላት የሚፈቱ አለመሆናቸውን የሚረዳውን ነው። እሺ፣ ሶራ ቀጥል። እንግዲህ ሌላው የተናገሩት ኤሊዛቤት ዋረን ናቸው። እስቲ ድምጻቸውን አንደት እንስማና ከዛ በኋላ ጠቅላላ አድርገን እናገራለን። እኛ እርስ በራሳችን ስንቃቃርና ስንለያይ ትራምፕን የመሳሰሉ ከበርቴዎች ለራሳቸው የበለጠ የግብር ቅነሳ ያደርጋሉ። እኛ ደግሞ ትምህርት ቤቶቻችንን ለመደገፍ ወይም አውራ ጎዳናዎቻችንን መልሰን ለመገንባት ወይም በልጆቻችን የወደፊት ዕድል ላይ ለማፍሰስ የምንችለው በቂ ገንዘብ አይኖረንም ማለት ነው። እንግዲህ ሰለሞን፣ እንደሰማሁ ኤሊዛቤት ዋረን የማሳቹሴትስ ሴት ሴነተር ናቸው። ከሂለሪ ክሊንተን ጋር በተለያዩ መድረጎች በመገኘት የድጋፍ ንግግር አድርጎላቸዋል። ሂለሪ ክሊንተን ለአሜሪካ ፕሬዚዳንትነት በጣም ብቁ ናቸውና በምን ነው በተለያዩ ቦታ ሲናገሩላቸው የነበሩት። ንግግራቸው መሀል ግን የተለያዩ ጩኸቶችም ነበሩ። የበርኒ ሳንደርስ ደጋፎች በተለያዩ ነገር ሲናገሩ ድምጻቸውን ከፍ እያደረጉ አንዳንድ ምልክቶችን ሲያሰሙ ነበሩ። ግን በቀለል አድርገን ስናየው የአንድነት መንፈስ ነበር የአንድነታቸው። ግን ሁሉም እኩል አብሮ የሚበለጽ ግባትን አሜሪካ ለመመስረት ነው እንደ ዶናልድ ትራምፕ አንድ ፐርሰንት ወይም ደግሞ አንድ ከመቶ እንደነሱ አባባል ማለት ነው መሆን የለባትም ነው ንግግራቸው በብዛት ያረፈረው። ሰለማ እንግዲህ የመጀመሪያዊቱ ጥቁር ቀዳሚት እመቤት ሚሼል ኦባማ ትናንት ባደረጉት ንግግር በባሮች በተሰራ ቤት በዋይት ሀውስ ውስጥ አድራለሁ ልጆቼ ደግሞ በዋይት ሀውስ ግቢ ውስጥ ከውሻቸው ጋር ሲቦርቁ አያለሁኝ። ሂላሪ ክሊንተን ደግሞ ሴት በዚህች ሀገር ፕሬዚደንት እንደምትሆን ያሳዩኛል ብለው ነበረ። በጣም አነቃቂ ንግግር ነው ያደረጉት ሚሼል ኦባማ በተጨማሪም። ሶራ በጣም አመሰግናለሁኝ ስለ ዘገባህ፣ በዚሁ ቀጥል። በፌስቡክም ላይቭ እንደዚሁም የቪዲዮ ዘገባዎችህንም እንጠብቃለን። በጣም አመሰግናለሁኝ። ደናም መልካም ስራ ሶራ። አመሰግናለሁ ሰለሞን። ዛሬም ዝግጅቶች አሉ። የተለያዩ ሰዎች ይናገራሉ። እንግዲህ ይህን ጠቅለል አድርገን እስኪ አንድ ሁለቱን አንድ ሁለቱን ጥቀስልኝ እስኪ፣ ከመውጣታችን በፊት ከሚናገሩት የዛሬ ተናጋሪዎች ቢል ክሊንተን ይናገራሉ፣ የቀድሞ ፕሬዚዳንት ማለት ነው። ናንሲ ፐሎሲ የዴሞክራቱ አፌ ጉባኤ የአናሳዎቹ መሪ ማለት ነው የነበሩት አሁን ሪናገራሉ። የቀድሞው ጠቅላይ ፍርድ ቤት አቃቤ ሕግ ናቸው። ሌሎች ደግሞ ልጆቻቸው በፖሊሶች የተገደሉባቸው እናቶች እናገራሉ። በአሜሪካ የጠመንጃ ኩከት ይወገድ፣ ሕግ ጠበቅ ያለ ሕግ ይውጣ በሚል ነው ብዙ የምናገሩት። ሌላው ደግሞ ዛሬ ሂለሪ ክሊንተን ይመረጣሉ። ዴሌጌቶች 7 ድምፅ ይሰጣሉ በግዛቶቹ በስም እየተጠሩ እሺ፣ ሶራ እንጠብቃለን። ዘገባህም በፌስቡክም ላይቭ ወይም በቀጥታ ስርጭት እንከታተልሃለን። በጣም አመሰግናለሁኝ በድጋሚ መልካም ምሽት። መልካም ምሽት ለሁላችን አመሰግናለሁ። ሰለሞን አመሰግናለሁ። ከአሜሪካ ድምፅ መጽሔት ነበር ያደመጣችሁት። ክቡራትና መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት ለዛሬ በጠራው አስቸኳይ ስብሰባ ሳይጠናቀቁ የቆዩ የተለያዩ አዋጆችን እንዲሁም የጠቅላይ ፍርድ ቤት እጩ ዳኞችን ሹመት አጽድቋል። በተለያዩ ዘገባዎች ሲጠቀስ የቆየው የሚኒስትሮች ሹምሽር ግን ለዛሬ በአስቸኳይ በተጠራው ጉባኤ አልተካሄደም። አዋጆችን በአስቸኳይ ለማጸደቅ ለምን እንዳስፈለገም አልተገለጸም። እስክንድር ፍሬው ዝርዝር ዘገባ አለው። ይህ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ አምስተኛው የስ ተወካዮች ምክር ቤት አንደኛ ዓመት የስራ ዘመን አንደኛ አስቸኳይ ስብሰባ ነው። የአመቱን ስራ ጨርሶ ለእረፍት ከተበተነ ሶስት ሳምንት እንኳን ያልሞላው ፓርላማ ነው ዛሬ የተሰበሰበው። የዛሬ አጀንዳዎቹ ግን የተለመዱና ከዚህ የስራ ዘመን የቀጠሉ መሆኑ ታይቷል። አፈጉባኤው አባዱላ ገመዳ ስብሰባውን የከፈቱትም አጀንዳዎቹን በማብራራት ነው። በዛሬ የተያዙ አጀንዳዎች፣ አንደኛ የፌዴራል ጠቅላይ ፍርድ ቤት እጩ ዳኞች ሹመትን መርምሮ ማስደግ፣ ሁለተኛ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለጎሬ የቴፒ መንገድ ማሻሻያ ፕሮጀክት ማስፈጸም የተደረገውን የብድር ስምምነት ለማጽደቅ የቀረበውን ረቂቅ አዋጅን መርምሮ ማጽደቅ። የፌዴራል ጠቅላይ ፍርድ ቤት እጩ ዳኞችን ሹመት ማጽደቅ የመጀመሪያው አጀንዳ ነበር። በጠቅላይ ሚኒስትር ኃይለማርያም ደሳለኝ የተላከውን የአስራ ስድስት ዳኞች ሹመት የውሳኔ ሀሳብ ያቀረቡትም በፓርላማው የመንግስት ረዳት ተጠሪ ሚኒስትር አቶ አማኑኤል አብርሃ ናቸው። ከዚሁ መሸኛ ጋር የህይወት ታሪካቸው ተያይዞ የቀረበ ስለሆነ በቀረበው መሰረት ምክር ቤቱ ሹመቱን ተቀብሎ እንዲያጸድቅ እጠይቃለሁ። ኃይለ ማርያም ደሳለኝ ጠቅላይ ሚኒስትር። እጩ ዳኞቹ በቅድሚያ በፌዴራል ዳኞች አስተዳደር ጉባኤ የተመረጡና ዝርዝራቸው ከአጭር የህይወት ታሪካቸው ጋር ወደ ጠቅላይ ሚኒስትሩ የተላከ መሆኑ ተመልክቷል። ጠቅላይ ሚኒስትሩም ይሄንኑ ዝርዝር ወደ ፓርላማው በመላክ አጸድቀዋል። ፓርላማው ከዚህ በተጨማሪ የተለያዩ ረቂቅ አዋጆችን መርምሮ አጽድቋል። ረቂቅ አዋጆቹ በዚህ ዓመት በተለያየ ሂደት ውስጥ ያለፉና ሳይጠናቀቁ የቆዩ መሆናቸው ተገልጿል። ምክር ቤቱ የተመለከታቸው የፌዴራል የገቢ ግብር ረቂቅ አዋጅ፣ የንግድ ምዝገባና ፈቃድ ረቂቅ አዋጅ፣ የጂኦተርማል ሀብት ልማት ረቂቅ አዋጅ፣ የፌዴራል ዋና ኦዲተር መስሪያ ቤት ማቋቋሚያ ረቂቅ አዋጅና የብድር ስምምነትን የተመለከተ አዋጅ ናቸው። እናም በአንዳንድ ዘገባዎች እንደተገመተው ቢያንስ ዛሬ የሚኒስትሮች ሹምሽር አልተካሄደም። ጠቅላይ ሚኒስትር ኃይለማርያም ደሳለኝም አልተገኙም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድርን ወደ ተከታዩ ዘገባ እናልፋለን። እስር ላይ የሚገኙት አራቱ የኦሮሞ ፌዴራላዊ ኮንግረስ አመራር አባላት የጀመሩት የረሃብ አድማ ዛሬ ሰባተኛ ቀኑን መያዙን የእስረኞቹ ቤተሰቦች አባላት ገልጸዋል። እስረኞቹን ዛሬ እንደ ጎበኟቸው ያስታወቁት የፓርቲው ምክትል ሊቀመንበር አካላቸው መዳከሙንና መጎዳታቸውን ተናግረዋል። አድማውን የጀመሩት እስረኞች ጥያቄያቸው ካልተመለሰ በረሃብ አድማው እንደሚገፉ አመልክተዋል። መለስካቸው አማሃ ተጨማሪ አለው። ከአዲስ አበባ አቃቤ ሕግ ከወራት በፊት በሽብር ወንጀል ክስ ከመሠረተባቸው 22 ሰዎች መካከል የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አመራር አባላት አቶ ጉርሜ ሳያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባ በሚገኙበት በቅሊንጦ ማረሚያ ቤት የጀመሩት የረሃብ አድማ ሰባተኛ ቀኑን ዛሬ እንደደፈነ የቤተሰብ አባላት ለቪኦኤ ገለጹ። ዛሬ ጉዳያቸውን ተመልክተው አንድ መፍትሄ እንዲሰጡልን የማረሚያ ቤቱን አስተዳዳሪዎች ለመማጸን ወደ ጽህፈት ቤቱ እንድንገባ ብንጠይቅም አልተፈቀደልንም ሲሉ የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች መሆናቱ ተናግረዋል። በቅሊንጦ ማረሚያ ቤት በረሃብ አድማ ላይ የሚገኙትን የኦሮሞ ፌዴራሊስት ኮንግሬስ የአመራር አባላትን እንደ ጎበኙ የሚናገሩት የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት ከአራቱ በአካል ያገኟቸው ሶስቱን ብቻ ነበረ። አራተኛው አቶ አዲሱ ቡላላ ከመድከማቸው የተነሳ ወደ ዘመድ መጠየቂያ ስፍራው መምጣት እንዳልቻሉም ተናግረዋል። ሌሎችን በተመለከተም የታዘቡትን ዘርዝረዋል። እነዛን ሰ አገኛቸው። በጣም ሰውነታቸው ቀንሰዋል። መንገድ ሀገር ነው መሄድ ይሄን ያህል የሚችሉ አይነት አይደሉም። ከፍተኛ የአካል መቀነስ ጉዳይ አለ እና ከፍተኛ ችግር ላይ ናቸው። የጠየቁት ጥያቄ ወይን ቤቱን ቀላል ጥያቄዎች ናቸው የጠየቅናቸው እና ይህን ጥያቄ መልስ ካልሰጡን ለሌላ መብትም ይሄን ደንታ የሌላቸው ናቸው አቶ ሙላቱ ከእስረኞቹ የፓርቲው አመራር አባላት ተነግሮኛል እንደሚሉት ከሆነ የእስር ቤቱ አስተዳደር እናቱ ጉርሜሳ እያኖን የያዘበት ሁኔታ ከሌሎች እስረኞች የተለየና ጫና የበዛበት ነው። በኦሮሞነታቸው ብቻ በተለየ የከፋ አያያዝ የተያዙ መሆናቸውንም እንደገለጹላቸው አቶ ሙላቱ ለቪኦኤ ተናግረዋል። በዚህ ማረሚያ ቤት ሌላው ታራሚ ሁሉ በወዳጅ ዘመዱ ለሰዓታት የመጎብኛ ዕድል ሲሰጠው ለነሱ ግን በቀን ለሰላሳ ሶስት ደቂቃዎች ብቻ እንደሚፈቀድ፣ በጨለማ ቤት እንደሚታሰሩ፣ መድኃኒት እንደማይገባላቸውና የመሳሰሉት ብረሮች እንደሚፈጸሙባቸው አስረድተውኛል ያሉት አቶ ሙላቱ፣ ያም ሆኖ የረሀብ አድማውን አቋርጠው መመገብ እንዲጀምሩ ለማግባባት እንደሞከሩም ገልጸዋል። ይሁንና የእስረኞቹ መልስ የተለየ ነበረ። የጠየቅናቸው የመብት ጥያቄዎች ሊመለሱ የሚችሉና በማረሚያ ቤቱ ሊሻሻሉ የሚችሉ ማንኛውም ነገር ሊደረጉ የሚችሉ ናቸው። ሆን ተብሎ ጫና ለማፍጠር የተደረገ ስለሆነ የጠየቅናቸው ጥያቄዎች እስኪሟላልን ድረስ እኛ አንበላም ነው ያሉ። በመጨረሻም የእነዚህን አባሎቻቸውንም ሆነ በደል እየተፈጸመበት ነው ያሉትን ህዝብ መፍትሄ እንዲሰጠው በሰላማዊ መንገድ ፓርቲያቸው ጥያቄዎቹን ማቅረቡን እንደሚቀጥልና የፍትህና የሰብአዊ መብት ተሟጋጅ አካላት ደግሞ ተጽዕኖ እንዲያሳድሩ ጠይቀዋል መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞውን የአንድነት አመራር አባል የአቶ ሀብታሙ አያሌውን የጉዞ እገዳ በተመለከተ አቃቢ ህግ ያለውን ክርክር ያለውን ክርክር በጽሁፍ እንዲያቀርብ አዲስ ትዕዛዝ ሰጠ። የመልስ ሰጪዎች ጠበቃ ትዕዛዙ ጥያቄ ያስነሳል ይላሉ። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ጠቅላይ ፍርድ ቤቱ ዛሬ በሰጠው አዲስ ትዕዛዝ አቃቤ ህግ አቶ ሀብታሙ አያሌው የገጠመው የጤና እክል በሀገር ውስጥ በሚሰጥ ሕክምና ለማዳን ስለማይቻል ወደ ውጭ ሀገር እንዲሄድ የሚያመለክት የሕክምና ማስረጃ ስላቀረበ በተጣለበት የጉዞ እግር ላይ ያለውን አስተያየት ወይም ክርክር በጽሁፍ እንዲያቀርብ የሚል ነው። አቃቤ ህግ ለቃል ክርክር ተዘጋጅቶ መምጣቱን ለፍርድ ቤቱ ቢገልጽም ክርክሩ በጽሁፍ እንዲቀርብ ፍርድ ቤቱ መወሰኑን አስታውቆ ለውሳኔው ዋናው ምክንያት ጭብጥ ለመያዝ የሚያመቸው ክርክሩ በጽሁፍ ሲሰፍር እንደሆነም አብራርተዋል። የመልስ ሰጪ ጠበቃ አቶ አማሃ መኮንን በበኩላቸው ጉዳዩ አጭርና ግልጽ እንደሆነ፣ እግዱም እንዲነሳ ጥያቄ ከቀረበ ኮር ያላነሰ ጊዜ እንዳለው እንዲሁም የአቶ ሀብታሙ አያሌው ጤንነትም ሁኔታ ከጊዜ ወደ ጊዜ እየተባባሰ እየሄደ መሆኑንና አቃቢ ህግም ለቃል ክርክሩ ተዘጋጅቶ የመጣ መሆኑን በመግለጽ ፍርድ ቤቱ ይህንኑ አዳምጦ ተገቢ የመሰለውን ውሳኔ እንዲሰጥ ጠይቀዋል። ለፍርድ ቤቱ ከጉዳዩ አጣራፊነት አኳያ ሌላ አማራጭም ቀርቦ እንደነበረ አቶ አማሃ መኮንን አብራርተዋል። አቃቤ ህጉ በነገ ዕለት ሊያቀርብ እንደሚችል ለፍርድ ቤቱ ገልጿል። በእኛም በኩል ከጉዳዩ አጣዳፊነት አንጻር በአዳሪ ወይም በነገ ዕለት አቃቤ ህግ እንዲያቀርብ እንዲታዘዝ ጠይቀናል። ፍርድ ቤቱ ግን ይህንንም ባለመቀበል ያው ሐምሌ 22 የአቃቤ ህግን አስተያየት ለመቀበል ቀጥሮ በዚሁ ሁኔታ ነው የተጠናቀቀው። ዛሬ አቶ አምሃ መኮንን ጨምረውም መልስ ሰጪ አቶ አብታሙ አያሌው በገጠመው የጤና ችግር ሳቢያ ላቀረበው አቤቶታ የአቃቤ ህግ ጣልቃ ገብነት ከሥነ ሥርዓት ህጉ አኳያ ጥያቄ እንዲያነሱ ያስገድዳቸው እንደሆነም አብራርተዋል። በእኔ በኩል ከሥነ ሥርዓት አንጻር ጥያቄ አለኝ። ይሄ ማስረጃ ነው የቀረበው። ማስረጃው በቂ ነው አይደለም የሚለውን ፍርድ ቤቱ በራሱ መወሰን ይገባዋል ወይም ይችላል የሚል እምነት ነው ያለኝ እንጂ በክርክሩ የግራ ቀኝ ወገኖች የሚሟገቱበት ወይም ሊሟገቱበት የሚገባ ጉዳይ ነው ብዬም አላምንም። አስቀድሞ በዚህ ጉዳይ በሀብታሙ አያሌውም ሆነ በሌሎች አቃቤ ጊግባይን ካለ በኋላ በሀብታሙ አያሌውም ሆነ በሌሎች መልሰጫዎች ላይ ይሄ የጉዞ ክልከላ ግድ ሲሰጥ ግራቀኛችን መልሰጫዎች በምን ሁኔታ ይቆዩ የሚለው ላይ ተከራክረን አስተያየት ሰጠን። ፍርድ ቤቱ አቋም የወሰደበት ጉዳይ አይደለም። ከስር ሲፈቱ ከተፈቱ በኋላ አቋ ቤታቸው እንዴት ይሆን ይሁን በሚለው ላይ ለአቃቢ ሕግም ለእኛም እድል ተሰጥቶን አስተያየት ሰጠንበት የተወሰነ ውሳኔ አይደለም። እግዱ ሲሰጥ ምንም ተሳትፎ ያልነበረው አቃቢ ሕግ አስተያየት ይስጥበት ወይም እንዲከራከር ይቅረብ ሲባል በእኛ በኩል አግባብነቱ ላይ ጥያቄ አለን። አቶ ሀብታሙ አያሌውንና ሌሎች ሶስት የተለያዩ የተቃዋሚ ፓርቲዎች አመራር አባላትን እንዲሁም ሌላ አንድ ተጠርጣሪን ጨምሮ አቃቢ ህግ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከሁለት ዓመታት በፊት በሽብር ወንጀል ክስ መስርቶባቸው ነበረ። ይሁንና ነሐሴ 14 ቀን 2007 ዓ ምት ፍርድ ቤቱ በሰጠው ብይን አምስቱም ተከሳሾች የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ32 ደቂቃ ሌል ነው፣ ጥቂት ሰከንዶች ይቀራሉ። ዋሽንግተን ዲሲና አካባቢዋ ደግሞ ማክሰኞ ሐምሌ 19208 ዓ ምት ከቀኑ 8 ሰዓት ከ32 ደቂቃ ነው። በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት እንዲሁም በ19ና በ49 ሜትር ባንድ አጭር ጭር ሞገድ ከሰኞ እስከ አርብ ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ጋቢናን እንድትከታተሉ እንጋብዛለን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና አዳነች ፍስሐየንን። አሁን ከስልክ አስተያየቶቻችሁ ጥቂቶቹን እናሰማለን። ቪኦኤዎች ለመደውል የፈለኩበት አቶ ግዛውና አቶ ጸጋዬ የሚባሉ ሰውዬ በአሉላ ፕሮግራም ላይ ቀርበው በሰጡ ላይ አንድ ሰውዬ አቶ ግዛውን ሲያው ስለሰማው ነው። ምክንያቱም አቶ ግዛው የተናገሩት ምንድን ነው? አማራውን ወከልኩ ያሉት ሰዎች ራሳቸው አማራ አይደሉም። እነ በረከት ስሞን ሌሎችም ሌሎችም አሉ። ልክ ናቸው። ምክንያቱም በህዋት አደረጃጀት መሰረት ብሔረሰብ ብሔረሰቡን የመወከልበት ነው። እኔ በእርግጥ እንደ አቶ ጊዜው አላምንበት። አቶ ጊዜው የለጉት ምንድን ነው? የህዋትን መሰሪነት ለማሳየት ነው። አማራው ድርጅት እንደሌለው ና፣ አማራው ቢሰቃይም ቢሰደድም ግድ የለውም ማለት ነው። ሌላው ደግሞ በጣም የሚገርመው በጎንደር አካባቢ ንብረት ጠፋ ተብሎ በህዋት ሚዲያ እኡ ይባላል በጉራ ፈርዳ በቤንሻንጉል በተለያየ አማራው ሲገደል ሲፈጅ ምን ሲል ማንም ነገር ያለው የለም። በኦጋዴን ሬሳ እንደ ቃል ሲቆጠር ማንም ምንም ያለም። በጋምቤላ ያ ሁሉ ሲጨፈጨፍ ማንም ያለ። በኦሮሚያ እናትና ልጅ ጎን ለጎን ሲወድቁ፣ እርጉዝ ሴት ስትገደል፣ የዘጠኝ አመት ተማሪ ሲገደል፣ እንደ ሰው አልተቆጠሩም። ለንብረት ግን ከሰው በልጠ እንትን አላቸው ማለት ህዋቶች። ሌላው ቀርቶ ህዋቶች ኢትዮጵያ ውስጥ ያለውን ልዩነት ለማየት ከፈለጋችሁ እነሱ አደራጅተው በመኪና ጭነው መጥተው ቲሸርት አልብሰው ሰላማዊ ሰልፍ ያወጣሉ። ሌላው ግን ሰላማዊ ሰልፍ መውጣት ቀርቶ እንዲያስብም አይፈልጉም። እነ እስክንድር እነ አንዱ ዓለም እነ ተመስገን የታሰሩት እኮ የሚሳደዱት እኮ፣ ሌላው ቀርቶ ሀብታሙን ተመልከቱት። የታመመን ሰው አልጋ ላይ ሙት ብሎ ሕክምና የሚከለከል እነ በቀለ ገርባ። ሄሎ ቢዎች እንደምን አላችሁ? ናይሮቢ የምኖር ስደተኛ ነኝ። እነ በጣም የናንተ ሬዲዮ እንደሚሰራ ስለሆና ሁሉ ጊዜ በተለያዩ ሚዲያዎች የማልሰማቸው ነገሮች ከእናንተ እንደሚሰማና እንደሚረካባቸው ነው እንጂ አንዳንድ ነገሮች ጋም በተለይ በጋምቤላ ዙሪያ የሚከሰቱ ችግሮች ጋምቤላ ኢትዮጵያ ምግብ ላይ የሚከሰቱ ችግሮች እስከዚህም እንደማትገዝሩ ይገባኛል። ነገር ግን ችግሩ ያው ከመንት ነው። ምናልባት የእናንተ መረጃ ቀባይ የለምባል ይህም ከውጭም ደግሞ ምናልባት እንደናንተ የሚያቀብሉ ስለ ጋምቤላ የሚያቀብሉ ሰው ሁን መረጃ የሚያቀበሉ ሰው የለም። ምክንያቱም አሁን ይህን ያለ ምክንያት አለን። በሰው ሱዳን አካባቢ በሁለት ሶስት ዓመተ ምህረት በጋምቤላ ግድያ ተሰነቅለው ወደ ሰው ሱዳን የገቡ ስደተኞች አንዱ የጋምቤላ ኛዋ ስደተኞች አሁን በሰው ሱዳን ስደተኛ ጎሮም የሚባል ካም ብዙ ዲጂታል አካባቢ እየኖሩ ያለው ከሁለት ሺ በላይ የዛቤ መልጆች አሉ። ይዛ ዘላን ዜዎች ትናንት መለስካቸው ከአዲስ አበባ ባቀረበው ሪፖርት ላይ ቤታቸው የፈረሰባቸውን አዳምጠናል። ብዙዎችን ርሯቸውን፣ ብሶታቸውን፣ ለቅሷቸውን ሰምተናል። ችግረኞች ከቦታቸው አንስተው መጠለያ ሳያስገቡ ቤታቸውን ማፍረስ እንዴት ነው ነገሩ? ሜዳ ላይ ከወደቁ በኋላ ነው ቤቱ የሚሰራው መጠለያው የሚሰራው። አልገባኝም። በደንብ ሚጠ እንድታቀርብ እንፈልጋለሁ። ከዲሲ ደቦጭ መላንጣ ነ አመሰግናለሁ። ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች፣ ተዘዋዋሪው የስልክ መስመራችን በነጻ የምትደውሉበት ነው፣ ግን ተዘዋዋሪ ነው። 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት ማኖራችሁን አትዘንጉ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። የፕሮግራሙ መሪ ብርሃን ኃይሉ ነች። ቴክኒሻኑ ጆጊል ነው። የዜናና ትንታኔው መጽሔት አስተያየታችሁም የሚስተናገዱበት ክፍለ ጊዜ የተጠናቀቀ ሙዚቃን ጋብዛችሁ የዛሬው ሙዚቃ የአለማየሁ እሸቴን የወይን ሀረጊቱ የተሰኘውን ነው ሰሎሞን የመረጠልን A gate to Nail we You win a heart again to Nail a mote. You win a heart again to Nail late a mote, and we You win You in a rest neil the I'll be a have a be do it now with me all right ድንቁን ተናፋቂውንና ተወዳጁን አለማየሁ ውሸቴን የሰማችሁት የን ሐረጊቱ የዛሬ ጋባዣችሁ መስታወት አራጋው ነች። በጣም እናመሰግናለን ለምርጫዋ መስታወትንም። አሁን ከምሽቱ ሶስት ሰዓት ከ39 ደቂቃ ሆኗል። የሰዓቱን ዋና ዋና ዜናዎች አዳነች ታሰማናለች። የዩናይትድ ስቴትስ ዲሞክራቲክ ፓርቲ ትላንት በፊላደልፊያ ከተማ ብሔራዊ ጉባኤውን ከፍቷል። ልዩነቶችን ወደ ጎን ትተው በአንድነት ለመራመድ እንዲችሉ በድርጅቱ ትልቅ ቦታ ያላቸው አባላት ከሂለሪ ክሊንተን ጎን በመቆም ንግግር አድርገዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ድርጅቱን ወክለው ለፕሬዝደንትነት እንዲወዳደሩ ለመሰየም ድርጅቱ ተዘጋጅቷል። የዲሞክራሲያዊ ፓርቲ አባላት ሾልኮው በወጡ የኢሜይል መልእክቶች የደረሰውን ቅሌት ለማረጋጋት በመሞከር ላይ ባሉበት በአሁኑ ወቅት በርካታ ዲሞክራቶች ትኩረቱ ወደ ሩሲያ እንዲዞር እየጣሩ ነው። በሚቀጥሉ ሶስት ወራት ብቻ ለ6 ሚሊዮን ሰዎች የኤችአይቪ ኤድስ ምርመራ ለማድረግ ያለመ ዘመቻ ዛሬ በኢትዮጵያ ይፋ ተደረገ። ከአሜሪካ ኤምባሲ በተሰራጨው መረጃ መሰረት ዩናይትድ ስቴትስና ዓለም አቀፍ ተቋማት ለዚሁ ዘመቻ ድጋፍ ያደርጋሉ። በኢትዮጵያና በኤርትራ ድንበር አካባቢ በሚገኙ ገሩ ሰናይ በተባለው አካባቢ መንገድ ላይ በተቀበረ ፈንጂ አገልግሎት በመስጠት ላይ በነበሩ አምቡላንስ ላይ አደጋ ማድረሱ ተገለጸ። በአደጋው ሹፌሩን ጨምሮ አምቡላንሱ ውስጥ የነበሩ ሁለት ነፍሰ ጥሮችና ሐኪሞች መሞታቸውን ግርማይ ግርማይ ገብሩ ከመቀሌ ባስተላልፈው ዘገባ ነግሮናል። በፈረንሳይ ኖርማንድ ቤተ ክርስቲያን ውስጥ አንድ ካቶሊክ ካህንን የገደሉ ሰዎች እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ወታደሮች ናቸው ሲል ከቡድኑ ጋር የተሳሰረ የዜና አገልግሎት ገልጿል። ዩናይትድ ስቴትስ አስከፊ ጥቃት በማለት አጥብቃ አውግዛዋለች። ፈረንሳይና ዩናይትድ ስቴትስ እምነት የእምነት ነፃነትን ለማስከበር ቆርጦ የተነሱ ሀገሮች ናቸው። ይህ ቁርጠኝነት ማንም ቢሆን አይነቅለውም ሲሉ የብሔራዊ ጸጥታ ካውንስል ቃል አቀባይ ተናግረዋል። አድማጮች ዜናችን እዚህ ላይ ያበቃ። አመሰግናለሁ። እኛ ዳነች ለሰዓቱ ዋና ዋና ዜና ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። የፌስቡክና ትዊተር አድራሻችን ቪኦኤ አምሃሪክ ነው። ዝግጅቶቻችንን ተከታተሉ፣ ሐሳቦቻችሁን ተለዋወጡ፣ ተነጋገሩ። አሁን ለአሁን ሶስት ሰዓት ከ42 ደቂቃ ሆኗል። ወደ ተከታዩ ዝግጅታችን እንለፍ። ሐኪሙን ይጠይቁ ሐኪሞን ይጠይቁ በምሽቱ ቅንብሩ ለወትሮው እምብዛም በማያሳስብ ለአንዳንዶቹ ግን አሳሳቢ ሁኔታን እስከ መከሰት የሚደርስ ጤና ነክ ርዕስ ላይ የተጀመረ ዝግጅት ነው የሚመለከተው። ለመሆኑ በጣም ጎልቶ የሚሰማና ና አንዳንዴም ምቾት የሚነሳ ብሎም የሀፍረት ስሜት እንዲሰማ ጭምር የሚያደርግ የሆድ መንጓጓት ድምፅ በራሱ ምንድን ነው ሲሉ ሶስት የፕሮግራሙ ተከታታዮች ባደረሱን የኢሜይል ጥያቄዎች መነሻነት የተጀመረ የባለሙያ ማብራሪያ በዛሬው ዝግጅት በህመምነት የሚፈረጁ ሁኔታዎችን ይመረምራል። ሙያዊ ትንተናውን የሚሰጡን ዶክተር ሞጎስ ገብረ ማርያም በዚሁ በዩናይትድ ስቴትስ ባልቲሞር ከተማ በሚገኘው የቦን ሴኩርስ ሆስፒታል የኩላሊትና የውስጥ ደዌ ሕክምና ልዩ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ቅንብሩ እናምራ። ዶክተር ሞገስ ገብረ ማርያም በድጋሚ ለጊዜው አመሰግናለሁ። ባለፈው ሳምንት ቃለ ምልልሳችን ሆድ ውስጥ የሚንጓጓ ድምፅ መኖር በጣም ከተለመደው ጎልቶ መሰማት ምንድነው ስንል የቀደሙትን ሁኔታዎች ተመልክተናል። ከዚህ ከሚንጓጓ ድምጽ ጋር ተያይዘው የሚመጡ የህመም ሁኔታዎች ምንድን ናቸው? ከሆድ መንጓጓት ጋር ብዙ ጊዜ መታየት ያለባቸውና ጠንቅ የሚያመጡ ብዙ ብዙ የበሽታ አይነቶች አሉ። ነገር ግን ብዛታቸው በጣም ብዙ ከሆነ አንዳንዶቹ እንዘረዝርና ሌላ ጊዜ መርጠን ብዙ ልነጋገርባቸው እንችላለን። በጠቅላላ ሆድ መንጓጓት እና ቁርጠት የሚያመጡ በሽታው ስሞቻቸው አንደኛው ለምሳሌ ክሮንስ ዲዚዝ የሚባል የትልቅ አንጀት እና የወትት አንጀት በሽታ ነው። ይህ በሽታ ብዙ ጊዜ ቁርጠት ያመጣል፣ ማስታወክ ያመጣል፣ መመንመን ያመጣል፣ ተቅማጥ እና ደግሞ ዝርቀት እያከታተል ሊያመጣ ይችላል። እነዚህ በሽታዎች ብዙ ምርምር የተደረገባቸው የዛን ያህል ደግሞ ብዙ መድኃኒት ያልተገኘላቸው በሙከራ ላይ የሚገኙ መድኃኒቶች የምንጠቀምባቸው በሽታዎች ናቸው። ይህንን አንድ ቀን በደንብ ብንተጋገርበት ደስ ይለኛል። መልካም። ሌላ ደግሞ ዳይቨርቲኩላይተስ የሚባል በሽታ አለ። ይኸውም የትልቁ አንጀታችን ግርግዳ ውስጥ ያሉ ፖኬትስ ልበላቸው፣ እንደ ኪስ እንደ ኪስ ጥፋቶች ነው የሚታዩ ኪሶች እነዚህ ውስጥ ባክቴሪያዎች ሲያድጉ እነዚህ ባክቴሪያዎች ተቅማጥ ሊያመጡ ይችላሉ፣ ፌል ሊያመጡ ይችላሉ፣ ክራምፕ ቁርጠት ያመጣሉ እና የሆድ መጓጓት ሊያመጡ ይችላሉ። እነዚህ ዳይቨርቲኩላይተስ እንላቸዋለን። ሌላ ደግሞ ኮስ በኢትዮጵያና በአፍሪካ ውስጥ የምንኖር ደግሞ ብዙ ጊዜ የተውሳኮች የኢንፌክሽየስ ፓራሲቲክ ባክቴሪያል ኮላይተስ ይባላሉ። እነዚህ እነዚህ ብዙ ጊዜ መጠቀድባቸው ለሰ እንደ ጃርዲያ ያሉ እነዚህ ኢንፌክሽኖች ኢንፍሌክሽኖች፣ ተቅማጥ፣ ቁርጠት፣ ሆድ ማንጓጓት ሊያመጡ ይችላሉ። ስለዚህ እነዚህ ባራ ማድረግ ብዙዎቹን መላየታቸው እና ዳግነሳቸው ማግኘት ይቻላል። ሌላ ደግሞ እንደዚሁ በሌላ ገንኮ መታየት ያለባቸው ለምሳሌ የአንጀት መታጠፍ ምልክቶች የሚሆኑ ለምሳሌ ሀርኒያዎች ካሉ ሽንቁር አበጅቶ ከወደ ወደ ሌላ ክፍል ገብቶ የሚሄድ የሰው ሽንቁር አበጅቶ የአንጀት መጣጠፍ የአንጀት መታጠፍ የሚያመጣ ማምጠሽ ይመጣ ማለት ነው። ምሳሌ ሄርኒያው አንጀታችን በየጊዜው መንሸራሸር ይኖርበታል። ስለዚህ ይህ መንሸራሸር ለምሳሌ የሚታወክበት ምክንያት አንጠባሳ ቢገኝ ወይም ደግሞ አንጀቱ እርስ በርሱ ከታጠፈ እነዚህ አንጀታችን በደንብ ስለማንሸራሻቸው የአንጀታችን ንቅናቄ ስለሚያናጉት የአንጀት መታጠፍ ወይም ኦብስትራክሽን ያመጣሉ። እነዚህ እነዚህ ብዙ ጊዜ በሙሉም ሆነ በከፊል አንጀታችን ከታጠፈ ሆድቃ መንጓጓት፣ መታጠፍ፣ ማስታወክ፣ መነፋት እና ይህን የመሳሰለ ሊያመጡ ይችላሉ። እነዚህ እነዚህ መታየት አለባቸዋል። ሌላ ደግሞ ኤዳይናሚክ ዩስ የሚባለው አንጀታችን አንዳንድ ኬሚካሎች የሚጎሉበት ጊዜ ዝም ብሎ መነቃ ያቆምና አየር አየሩ ጋዞች ውስጥ በሚነፋበት ጊዜ ይህ ኤዳይናሚክ ዩስ የሚባል ሁኔታ ይከሰታል። የአንጀት መታጠፍ ያመጣል። በጠቅላላው እንግዲህ እነዚህ የመሳሰሉ በሽታዎችን ምናልባት ከተፈለገ ግን በጥልቀት ብነጋገርባቸው ለአድማጮች ጠቃሚ ይመስለኛል። ልክ ነው። በተናጥል የሕመም ሁኔታዎችን እንድንመለከት በቀጣይ ፕሮግራማችን በዝርዝር እንመለስባቸዋለን፣ ዶክተር ሞገስ። ለአሁኑ ግን እነኚህ የሕመም ሁኔታዎችም አብረው ሊነሱ ስለሚችሉ ቀደም ብለን እንዳነሳ ነው። የሀፍረት ስሜት ከመፍጠር ባሻገር የሆድ መንጓጓት ቀደም ብሎ የገለጿቸው ምልክቶች የሚታዩ ከሆነ የህክምና እርዳታ የሚፈልግ ነው። እንግዲህ እንዳይነሱ ነው። የሆድ መንጓጓት የሚያመጣ ጠንቅ የሚያመጣ ከሆነ ከሌላ ምልክት ጋር መያያዝ አለበት። ሆድ መንጓጓትና ቁርጠት፣ ሆድ መንጓጓትና ማስታወክ፣ መንጓጓትና ተቅማጥ። ይሄ ከሆነ ብቻ ነው ወደ ህክምና ወደ ሐኪም ቤት መሄድ እንጂ ሆድ መንጓጓት ብቻው ህመም የማያስከትል ከሆነ ወደ ሀኪም ጋር መሄድ የሚያስፈልግ ላያሳስብ ይችላል ማለት ነው። አዎ በተቃራኒው የሚፈጠርበት ሁኔታ አለ። ይሄ ሆድ መንጓጓት በተፈጥሮ ሰውነታችን ሲሰራ አንጀታችን በእንቅስቃሴ ላይ ሲኖር የሚሰማ ድምጽ መሆኑን አስረድተውናል በቀደመ ፕሮግራማችን። ነገር ግን በመደበኛ ሁኔታ በውጭ ላለ ሰው የማይሰማ የነበረው አልፎ ሲሰማ ሲጎላ ነው አሁን ወደ ተነጋገርንበት ደረጃ የሚደርሰው ብለዋል። ያ ከውጭ ላለ ጆሮ እምብዛም የማይሰማ ድምፅ ሲከስም ሳ ጨርሶ የማይሰማበት በተለያዩ ህመም ሁኔታዎች የሚፈጠርበት ሁኔታ አለ። እንደምናውቀው አብዛኛው ዘጠና ዘጠኝ ነጥብ ዘጠኝ ሁሉ ጊዜ የሆዳችን መንጓጓት አይሰማም፣ ማንም አይሰማም። ስለዚህ ነው በሚሰማበት ጊዜ አዲስ ነገር የሚሆነው። በማዳመጫ ስናዳምጥ ግን ሁላችንም አንጀታችን ድምጽ ማሰማት አለበት። ይኸውም ኖርማል ባውል ሳውንድ ይላቸዋል። ይም አንጎራችን በሚሰራበት አንጀታችን በሚሰራበት ጊዜ ስማት ያለባቸው አየር እና ጋዝ ከየቦታው ሲላወስ ሲፈጭ የሚሰጠው ጤናማ ድምፅ አለ። ይህ ድምፅ ሁልጊዜ መኖር አለበት። ይህ ድምፅ ከሌለ ግን ኢልየስ ይባላል። አንጀታችን ተኝቷል ማለት ነው። ይህ የሚተኛበት በበሽታ ምክንያት ብቻ ነው እና ይህ አንጀት የሚተኛበት ብዙ ብዙ ምክንያቶች አሉ። ያን ጊዜ ሰውየው አንድ አይ ስም ይሰጠዋል። ወይም የሆድ መነፋት ችግር ወይም ማስታወስ ችግር ይኖራል። ስለዚህ በማዳመጫ አኪም በሚሰማበት ጊዜ የአንጀት ድምጽ ከሌለ የበሽታ ምልክት ነው። መልካም ይህ የበሽታ ምልክት ምንድን ነው? እንዴት ሲረዳል? ቀደም ብለው የገለጹትን በሚቀጥለው ፕሮግራማችን እናነሳለን። አንድ የመጨረሻ ጥያቄ ልጠየቅ፣ በስሜት መዋዠቅስ? ይህ ጎልቶ የሚሰማል የሆድ መንጓጓት ድምጽ በስሜት መዋዠቅ ሊመጣ ይችላል። በጭንቀት በውጥረት፣ አንዳንድ ጊዜ ሰዎች ሲረበሹ ጣ በመረበሼ ነው የሚል ነገር ምክንያት ሲሰጡ ይሰማል። እንደዚህ ያለ ሁኔታ በህክምና ተቀባይነት አለው? አዎ፣ አለ። በእውነቱ አንዳንድ ሰው በሚደነግጥበት ጊዜ በሚያዝበት ጊዜ የሆን መንጓጓት የሆን መቁረጥ ሊመጣ ይችላል። ይሄ ደግሞ የታወቀ ነው። አድሬናሊን የሚባል ሆርሞን ምክንያት የተነሳ ነው። አንዳንዶች እንዲያውም ከቁርጠት አልፎ ተቅማጥም የሚመጣባቸው ጊዜ አለ። ይህ የተረጋገጠ ነው፣ የታወቀ ነው። መልካም ዶክተር ሞገስ ገብረ ማርያም የኩላሊትና የውስጥ ደዌ ልዩ ሕክምና ባለሙያ ቀደም ብሎ ለተነሱት ዝርዝር የህመም ሁኔታዎች በቀጣይ ፕሮግራማችን መልሰን እናገኘታለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ዶክተር ሞገስንና አሉላን እናመሰግናለን። አሁን ደግሞ ንግድና ምጣኔ ሀብት የኢትዮጵያ አየር መንገድ ከምስራቅ ዩናይትድ ስቴትስ ኒውዮርክ፣ ኒውጀርሲና ና ከኔክቲከትን አገናኝቶ ከኒውዮርክ ኒውጀርሲ ተነስቶ በቶጎ ዋና ከተማ ሎሜ አድርጎ ወደ አዲስ አበባ የሚያመራ አዲስ መስመር በያዝነው ወር ጀምሯል። የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ሥራ አስኪያጅ አቶ ንጉሡ ወርቁን ሄኖክ ሰማግዜራ አነጋግሯል። በማንኛውም መስፈርት በዓለም አቀፍ ደረጃ መስፈርት በጣም በከፍተኛ ደረጃ እያደገ ነው። እንደው ለምሳሌ ያለፉትን አስር ዓመታት ጉዞ ብናየው ያለፉት አስር ዓመታት በአማካይ በየዓመቱ ሀያ አምስት በመቶ አድጓል። አየር መንገዱ በአይሮፕላን ብዛት፣ በመዳረሻ ጣቢያ ቁጥር፣ በመሳሰሉት በትርፍም በገቢም ይሄ ሁሉ እንግዲህ እድገት የሚመጣው ጥሩ ፍላጎት ስላለ ከመንገደኞቹም የአየር መንገዱም አመራር ቁርጠኝነት ነው እና በጣም በማያሻማ መልኩ እንደውም የዓለም አቀፍ የአየር መንገድ አሶሴሽን አያታ የሚባለው በትርፍም በረቨኑም አንደኛ ነው ብሎ የመሰከረለት ነው እና በቀዳሚነት አገልግሎት እየሰጠ ነው። እንግዲህ አነስተኛ የሆኑ አየር መንገዶች በፍጥነት መካከለኛ አየር መንገድ የመሆን ብቃት አላቸው። በፍጥነትም ነው የሚያድጉት። ትልቁ ፈተናችሁ እናንተም የምትረዱት ጉዳይ ነው። ከዚህ በፊትም ከስራ አስኪያጆች ጋር ስንነጋገር የሚገልጹት ነው። ትልቅ በምትሆኑ ጊዜ አገልግሎት፣ የተሻለ ዋጋ፣ የገበያ ተወዳዳሪነት እነዚህን ሁሉ አንድ ላይ ማምጣት ያስፈልጋል ና ይህንን ፈተና ስ እንዴት ነው የምትወጡት? ገና አልደረሳችሁበትም፣ ግን ስደርሱበት እንዴት ነው አስቀድማችሁ የምታስቡት ጉዳይ ነው። ልክ ነው። መሰረቶች የምንላቸው ወይም ፒላርስ የምንላቸው አሉ። አየር መንገዱ በጣም በከፍተኛ ደረጃ እያደገ ስለሆነ ይህን እድገቱን ተሸክሞ ቀጣይ አመታት ለመጓዝ የሚያስችሉ የምንሰራቸው መሰረቶች ስራዎች አሉ። አንዱ ለምሳሌ ለአየር መንገዱ አገልግሎት የሚውሉ የተለያየ ሙያተኞችን የሚያሰለጥን ተቋም ገንብተናል። በከፍተኛ ደረጃ አየር መንገዱን ለብዙ ዘመናት ወደፊት ይወስደዋል። ሌላ በኢንፎርሜሽን ሲስተም ወይም በኢንፎርሜሽን ሲስተም አየር መንገዱን ኤስኤፒ የሚባል በዓለም አቀፍ ደረጃ ቁጥር አንድ የሆነ ሲስተም ማለት ነው። እሱ እሱ እንጠቀማለን። የአይቲ እርዳታ ማለት ነው። ሰራተኞቹ እናሰለጥናለን። አይሮፕላኖቻችን ደግሞ ሞደርን አዳዲስ እናደርጋቸዋለን። እነዚህ ደግሞ በዋጋ ይቀንስልናል። አየር መንገዱን ትርፋማ ያደርገዋል ማለት ነው። እና እነዚህ መሰረታዊ ስራዎች እየተሰራ ስለሆነ አየር መንገዱ በማደጉ የሚመጡት ቻሌንጆች ወይም ፈተናዎች ለመቋቋም ያስችሉናል ብለን እየሰራን ነው። ስለዚህ በስፋት ነው ቴክኖሎጂ ላይ ኢንቨስት እያደረጋችሁ ያላችሁት። እና በሌሎችም ዘርፎች ሌላው የአቅም ግንባታ ጉዳይ ነው። በአፍሪካ የአቪዬሽን ኢንዱስትሪ ውስጥ ሰፊ የሆነ የአቅም ግንባታ ስራ ትሰራላችሁ። ፓይለቶች ታሰለጥናላችሁ፣ አስተናጋጆች ታሰለጥናላችሁ፣ ቴክኒሽያኖች ታሰለጥናላችሁ። ከዛም በተጨማሪ ደግሞ የጥገና አገልግሎትም ትሰጣላችሁ። በአፍሪካ በአጠቃላይ እንደዚህ አይነት አቅም በመገንባት ረገድ እንደእናንተ ያሉ ድርጅቶች ያላቸውና ሊኖራቸው የሚገባው ሚና ምንድን ነው? አፍሪካ ቅድም እንደተናገርነው ትልቅ ነው። ኢትዮጵያ አየር መንገድ ብቻ ይችለዋል ብለን አልናምንም። በዋናነት እኛ የራሳችንን ድርሻ እንወጣለን፣ አቅም በመገንባት ኢንዱስትሪው እንዲያድግ እንዲስፋፋ እንደውም በመሰረቱ እኛ ብቻ እናድግ ሳይሆን፣ ለምሳሌ በቶጎ ሎሜ ከቶጎ መንግስት በመተባበር አየር መንገድ አቋቁመናል አስካይ የሚባል። እንዲሁም በማላዊም እንደዚሁ አየር መንገድ አቋቁመናል። አፍሪካ ትልቅ ስለሆነች እኛ ብቻችንን የምንሰራውም የምንችለውም አይደለም። ሌሎችም ተመሳሳይ ሀገሮች የራሳቸው አየር መንገድ፣ የራሳቸው ማሰልጠኛ፣ የራሳቸው ብቃት እንዲኖራቸው የምንችለውን ያህል እንረዳለን። በአጠቃላይ ግን ኢትዮጵያ አየር መንገድ በአሁኑ ደረጃ ቀዳሚነት ላይ ነው ያለው። ቀዳሚነት ላይ እያለን ይሄን እየቀጠል ሌሎች ደግሞ ተመሳሳይ ሀገሮች የራሳቸውን አቅም እንዲገነቡ እንረዳለን ማለት ነው። እንግዲህ አቅም ግንባታው በአንድ በኩል እንዳለ ሆኖ ደግሞ እናንተም የሰለጠኑ የቆዩ ፓይለቶቻችሁ፣ ቴክኒሺያኖቻችሁ እንደዚሁም ደግሞ ኢንጂነሮቻችሁ እየለቀቁ በተለያዩ የመካከለኛው ምስራቅ አየር መንገዶች እንደዚሁም በአውሮፓና በዩናይትድ ስቴትስ ይሰራሉ። ይህንንስ እንዴት ነው እንደ ፈተና ተመልክታችሁ ልምድ ያላቸውን ሰዎች ለማቆየት ያላችሁ ስልት ምንድን ነው? አየር መንገዱ ዋናው ቀድሞም እንዳልነው የንግድ የስኬቱ ሚስጥር ሰራተኞቹ ናቸው። ስለዚህ ሰራተኞቹ አቅም መገንባት ሰራተኞቹ አብረው ከአየር መንገዱ ጋር ለብዙ ዘመናት እንዲቆዩ የሚደረጉ በርካታ ጥረቶች አሉ። ይሄም ብዙ ውጤት አምጥቷል። ነገር ግን ደጋግመን ብዙም ጊዜ እንደምንለው የአየር መንገዱ አንድም ሁለትም ሰራተኛ እንዲለቅ አንፈልግም። ማናቸውም አይነት ሰራተኛ እኛ ጋር ተቀጥሮ እኛ ጋር ጡረታ ቢወጣ ነው ደስ የሚለን። ለዛም ነው የምንሰራው። ነገር ግን ይሄ ሊሆን አይችልም። በዓለም ላይ በየትም ሀገር የተወሰነ ሰራተኛ መልቀቁ አይቀርም በተለያዩ ምክንያት። ከዚህ አንጻር ሲታይ አየር መንገዱን እየለቀቁ ያሉ ሰራተኞች ቁጥር በእውነት በኢንዱስትሪው ሆነ በሌሎች ተመሳሳይ ኢንዱስትሪ በጣም ትንሽ ነው። ትንሹም ያሳስበናል፣ ማንም ሰራተኛ እንዳይሄድ። ስለዚህ ደሞዝ በማስተካከል ለምሳሌ የአየር መንገዱ አንዱ ሰራተኞች በተለያዩ አጋጣሚ የሚለቁት የመኖሪያ ቤት ችግር ነው። ይህን በማስመልከት አየር መንገዱ ከመንግስት ጋር በመተባበር ከፍተኛ መሬት ወስዶ ብድር አሬንጅ በማድረግ ለሰራተኞች የመኖሪያ ቤት ይሰራል። ይህም ትልቅ ሰራተኞች እንዲቆዩ ያደርጋል። ደሞዝ ማስተካከያ፣ የተለያዩ ጥቅማ ጥቅሞች በመስጠት ሰራተኞችን እያቆየን ነው፣ እና ስጋቱ ይገባናል፣ ግን እኛም እየሰራን ነው። ይሄን ነው ምለው። በሐምሌ ወር ዩናይትድ ስቴትስን ከምዕራብ አፍሪካ እንደዚሁም ከኢትዮጵያ ጋር የሚያገናኝ መስመር ጀምራችኋል። ከኒውዋርክ ኒውጀርዚ የሚነሳ ነው። እስኪ ስለ እሱ ዋጋው እንዴት ነው? ተመጣጣኝ ነው ወይ? ለአድማጮች ደግሞ ይህንን አስመልክቶ የምትሰጠን መረጃ ካለ። አሁንም በድጋሚ አየር መንገዱ በከፍተኛ ደረጃ እያደገ ነው። አሜሪካን ሀገር መዳረሻ ጣቢያዎቻችን መጨመር እንፈልጋለን። ዋሽንግተን ዳላስን ለሀያ አመታት አገልግለናል። ሎስ አንጀለስ ባለፈው አመት ጀምረናል። በጣም በጥሩ ሁኔታ እየሰራ ያለ ጣቢያ ነው። አሁን በቅርቡ ደግሞ ያደረግነው ኒውዮርክ አካባቢ እና ዌስት አፍሪካ አካባቢ ምዕራብ አፍሪካ ማገናኘት ስለፈለግን እንዲሁም ደግሞ ቶጎ ላይ ሎሜ ላይ አየር መንገድ ስላለ ከእነሱ ጋር በመተባበር የኒውዮርክን ኤሪያ ከዌስት ከቶጎ ሎሜ እዛ ደግሞ ከአስካይ ጋራ አጠቃላይ ምዕራብ አፍሪካን የሚያገናኝ መስመር ፈጥረናል። በሶስት ፍላይት ነበር የጀመር ነው ጁላይ ሶስት ነው የጀመር ነው። ኦልሬዲ ከኦገስት ፋይፍ ጀምሮ አንድ ፍሪኩዌንሲ አራተኛ ጨምረናል። ገበያው በጣም ጥሩ ነው። እኛ ይሄን የምናየው እንዴት ነው በአሜሪካና በአፍሪካ መካከል የንግድ የኢንቨስትመንት ና የቱሪዝም ግንኙነቶች ይፈጥራል። ኤር ኮኔክቲቪቲ የአየር ግንኙነት ወሳኝ ስለሆነ ቀጥሎ ደግሞ መንገደኛው አሁንም ከኒውዮርክ ኤሪያ ያለ ኦፍኮርስ በ ቶጎ ሎሜ አድርጎ አዲስ አበባም ይሄዳል እና በጣም አዋጪ የሆነ አፍሪካኖች ኢትዮጵያኖች በከፍተኛ ደረጃ እየተቀበሉት ያለ መስመር ነው። በጣም ነው የምናመሰግነው። አቶ ንጉሱ ወርቁ የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ስራ አስኪያጅ፣ እዚህ ድረስ መጥተህ መግለጫውን ስለሰጠህን እናመሰግናለን። ሄኖክ፣ በጣም አመሰግናለው ስለጋበስገኝ፣ እንዲሁም አድማጮቻችን ስለተከታተሉኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኛም በድጋሚ የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ስራ አስኪያጅ አቶ ንጉሥ ወርቁን እንዲሁም ባልደረባችንን ሄኖክን እናመስግንና ወደ ማጠቃለያችን እንጠጋ። አንዳንድ አጠር አጠር ያሉ መረጃዎችን እናቀብላችሁ። ከመሰናበታችን በፊት ከምንዛሪ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 22 ብር ከ34 ሳንቲም ተመንዝሯል። መቶ የኢትዮጵያ ብር አራት ብር ከ48 የአሜሪካ ዶላር ከ48 ሳንቲም መሆኑ ነው። አንድ ዩሮ 24 ብር ከ53 ሳንቲም ነው የተመነዘረው። አንድ የእንግሊዝ ፓውንድ 29 ብር ከ33 ሳንቲም ነው። ከኢትዮጵያ ሚቴሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ኢቲ አሁን ስቱዲዮ እያለሁ ባገኘሁት መረጃ መሰረት ነገ ረቡዕ ሐምሌ 20 2008 ዓ ም አዲስ አበባ ዝናባማ እንደምትሆን ይናገራል ትንበያው። ከፍተኛ ሙቀቷ 20 ዝቅተኛው 11 አንድ ዲግሪ ሴልሺየስ ነው የሚሆነው። ጎዴ ብቻ ነች ከፊል ደመናማ የጎዴ አካባቢ ብቻ ነው ከፊል ደመናማ እንደሚሆን የሚታየው፣ ሁሉም ዝናብ ያገኛሉ። ከዛ በተረፈ ግን ሙሉ መረጃ ከዌብ ሳይቱ ማግኘት ትችላላችሁ። ወደ ታሪክ መለስ ብለን ስንመለከት የዛሬ 241 ዓመት በኢትዮጵያ አቆጣጠር በ 1968 ዓ ም የዩናይትድ ስቴትስ ፖስታ አገልግሎት ተቋቋመ። የዛሬ 169 ዓመት በ1839 ዓመት ማለት ነው ላይቤሪያ ነፃ እንደሆነች በይፋ ተነገረ። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ አዲሱ አበበ ና በሌሎችን ባልደረቦቻችን ስም የምንሰናበታችሁ እኔ አዳኒ ፍሳዬ ና እኔም ሶሎሞን አባተ ነን አብራችሁን ስለቆያችሁ እናመሰግናለን ቀጥሎ የትግርኛ ፕሮግራም ይቀርባል በእኛ በኩል ሰላም ደህና ደሩ